መዝሙር መቶ ሀያ አራት ለተወከሉ በእግዚአብሔር ከመደብረ ጽዮነ ወእይት ሀወክ ለዓለም ዘሀድር ውስጥ ኢየሩሳሌም አድባር የአውዳ ወእግዚአብሔር የሚግብ ህዝቦ ሚእዜ ወስከ ለዓለም እስመ እየ ሀድግ እግዚአብሔር በትረ ሀጥአን ዲበመክፈልተ ጻድቃን ከም እያንስኡ እደዊ ሆሙ ይሆሙ ጻድቃን በአመጻ አሰኒ እግዚኦ ለሄራን ወለርቶ አነ ልብ ወእለሰ ይትመየጡ ውስተ ጹግ ይወስዶም እግዚአብሔር ምስለ ገበርታ መጻ ሰላም ላኢለ እስራኤል